ሐኪሞን ይጠይቁ ለምሽቱ በልማድ የስኳር በሽታ በሚል ጥቅል ስያሜ በሚታወቀው የህመም አይነት ዙሪያ ያጠነጠነ ተከታታይ ፕሮግራም የመጨረሻውን ክፍል ነው ዛሬ ይዞ የቀረበው። በበሽታው ምንነት፣ መንስኤውና ምልክቶቹ እንዲሁም በሚያስከትላቸው ሌሎች የጤና ችግሮች ዙሪያ ያጠነጠነው ውይይት በምሽቱም የስኳር በሽታ በተለይ በአይን ላይ የሚያስከትላቸውን ችግሮች ይመለከታል። በተጨማሪም ህሙማን በራሳቸው ሊያደርጓቸው የሚገቡ ጥንቃቄዎችና ህክምናው ላይ ያተኩራል። ሙያዊ ማብራሪያውን የሚሰጡን ዶክተር ኤልያስ ሲራጅ በዩናይትድ ስቴትስ ፔንሲልቬንያ ክፍለ ግዛት በቴምፕል ዩኒቨርሲቲ የህክምና ትምህርት ተባባሪ ፕሮፌሰርና የስኳር ህክምና ፕሮግራም ዲሬክተር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር ኤልያስ ቀደም ብለው የስኳር በሽታን ተከትለው ሊመጡ የሚችሉት የእግር ወይም የሌላ የሰውነት አካላት መቁሰል ችግሮች ከነ ጥንቃቄው አስረድተውናል። በአይን ህመም በኩልስ ምን አይነት የአይን ህመሞች ናቸው የስኳር በሽታን ተከትለው የሚከሰቱት? የእነሱስ ህክምና ምን ይመስላል? ዋነኛው እንግዲህ ከስኳር ጋር የተያያዘው አይን ጀርባ ያለው ይሄ በእንግሊዝኛ ረቲና የምንለው ክፍል ነው። እሱ ስኳር በደንብ ካልተቆጣጠረው የመጠቃይ ባህሪ ያለው ሲጠቃ፣ ትንሽ የመድማት ከውስጥ የማበጥ የመሳሰሉ ነገሮች እያመጣት ሄዶ ሄዶ የማየትን ችግር እየፈጠረ ይመጣል። እስከ መታወርም የሚያደርስ ሁኔታ ነው። ይሄ ነው ዋናው። ከሱ ቀጥሎ አንዳንድ ጊዜ ይሄ በእንግሊዝኛ ካታራክት የምንለው በአማርኛ የአይን ሞራ ነው መሰለኝ የሚባለው እሱም ብዙ ሰው ስኳር የሌለው ሊይዘው ይችላል ግን የስኳር በሽተኞቹም አንዳንዴ በዛ ይጠቃሉ። እሱም ሌላ ሁኔታ ነው። ይሄ መጀመሪያ ያልኩት የአይን ጀርባ ወይም ረቲና የሚጠቃው ነገር እንግዲህ የአይን አለማየት ለውጥ ሲኖር፣ ትናንትና ደህና እያየ የነበረ ሰው ባልታሰበ ሁኔታ ዛሬ አንድ ነገር ከተፈጠረበት ከሐኪም ጋር መሄድ ያለበት ሁኔታ ሊኖር ይችላል እና በተለይ የአይን ሐኪሞች አይተው ህክምናዎች አሉ ሊያደረጓቸው የሚችሉ ነገሮቹ እየተባባሱ እንዳይሄዱ ማለት ነው። ግን ዋናው ቅድም እንዳልኩት የስኳር መጠንም መቆጣጠር መቻል አለብን። እሱም ሄዶ ሄዶ በረጅም ጊዜ ነገሮች እየባሱ እንዳይሄዱ ያግዛል ማለት ነው። ዶክተር ኤልያስ ምናልባትም በዚሁ ወደ መሰረታዊ የነኝ ሁሉ ችግሮች ምንጭ የስኳር በሽታ እንመለስና በደም ውስጥ የሚዘዋወሩን የስኳር መጠን መቀነስን እየጠቀሱ ነበረ። የስኳር በሽታ ሊያስከትላቸው የሚችላቸውን ችግሮች መከላከልም ሆነ ራሱ በሽታው እንዳይባባስ የሚደረጉ ጥንቃቄዎችን በተመለከተ ምን አይነት ሁኔታዎች በህሙማኑ በኩል ሊደረጉ ይችላሉ? ህክምና ክትትሉ እንዴት ነው የሚረዳው? ህክምና የሚጀምረው በአንደኛ ደረጃ ምንበላው ምግብ መጠን የተመጠነ መሆን አለበት። ሁለተኛ የስኳርነት ባህርይ ያላቸው በተለይ ጣፋጭነት ያላቸው የመሳሰሉ ነገሮች ከተቻለ ማቆም አለብን። በእንግሊዝኛ ይሄ ዳይት የሚሉት ብዙ ኢትዮጵያ ውስጥ አይገኝም። እሱ ስኳር የለውም። አብዛኛው ለስላሳ ግን ኢትዮጵያ ያለው ስኳርነት አለው። እሱም ስኳርን እያባባሰ ነው የሚሄደው። በተጨማሪ ደግሞ የቅባትነት ዘር ያላቸው ከመጠን በላይ ቅባት ስጋት ያለው ምግብ ማብዛት፣ እነዚህ ነገሮች ተደምረው ስኳሩንም አያግዙትም፣ ክብደታችንም እየጨመረ እንዲሄድ ነው የሚያደርጉት ስለዚህ እዛ ላይ ዋነኛ ትኩረት የሚያስፈልገው ጉዳይ ነው። ከሱ ቀጥሎ ደግሞ የሰውነት እንቅስቃሴ የሰውነት እንቅስቃሴ ሲባል ኃይለኛ ስፖርት መሆን የለበትም። በእግር መንቀሳቀስ ለግማሽ ሰዓት ለአርባ አምስት ደቂቃ በአራት አምስት ቀን በሳምንት ቢያንስ መደረግ አለበት። ለሚችል ሰው ደግሞ ፈጠን ያለ ጆጊንግ የምንለው ለሚችል ደግሞ መሮጥም እነኚህ የመሳሰሉ ስፖርቶች ይጠቅማል። ምክንያቱም በተለይ ከተሞች አካባቢ ያለ ብዙ ሰው ስራው ቁጭ ብሎ የሚውል ሰው አለ መስሪያ ቤት መኪና ውስጥ ቁጭ ብሎ ሲነዳም ይውላል እና እንቅስቃሴ ስለሌለ እንቅስቃሴን መፍጠር አለብን። እንግዲህ የምግቡና እንቅስቃሴው አንድ ላይ ተደምረው ክብደታችን እንድንቆጣጠር ያግዙናል። ግን ለብዙ ሰው እነኚህ በቂ አይደሉም። አንዴ ስኳር ከያዘን በኋላ እነኚህ በቂ ስላልሆኑ መድኃኒቶች ያስፈልጋሉ። ብዙ ሰው መጀመሪያ በክኒን ነው የሚጀምረው። የተለያዩ አይነት ክኒኖች አሉ። አንዳንድ ሰው አንድ ያስፈልገዋል፣ አንዳንድ ሰው ሁለት ያስፈልገዋል። ለብዙ አመት በክኒን መቆጣጠር ይቻላል። ብዙ ሰው ሄዶ ሄዶ ክኒኖቹ ካልተቆጣጠሩት ደግሞ መርፌ ወይም ደግሞ ይሄ ኢንሱሊን የምንለው ያስፈልጋል። አንዳንድ ሰው በቀን አንዴ ኢንሱሊን ያስፈልገዋል። አንዳንድ ሰው ደግሞ እስከ አራቴ በቀን የሚያስፈልገዋል። የተለያየ አይነት ኢንሱሊኖች ነው ያሉት። እነኚህም በማድረግ እንግዲህ ስኳሩን መቆጣጠር ይቻላል ማለት ነው እና ይሄ ሁሉ ሲደረግ ሐኪም ጋር መመላለስ ያስፈልጋል። ሐኪሞቹን ስኳሩ ምን ላይ ደረሰ እያሉ እንዲከታተሉ ያስፈልጋል። እነኚህም በማድረግ ነው እንግዲህ የስኳርን መጠን መቆጣጠር የሚቻለው። ከተቆጣጠር ነው ደግሞ ቅድም የጠቀስናቸው ችግሮች ላይፈጠሩ ይችላሉ ከተፈጠሩም እድላቸው የቀነሰ ነው የሚሆነው። እንደዛ ነው ምን አደረግ ያለበት ዶክተር ኤልያስ የሕክምናውንም የህመሙንም ባህሪና ጠባይ መረዳቱ ሁለት ባህርያት ለአንዳንዶች አሳሳቸው ነው የሚቀርቡበት ሁኔታ አለና ድንገት አንድ የስኳር ህመምተኛ መሆኑ የሚታወቅ ህመምተኛ የቤተሰብ አባል ወድቆ ቢያገኙ ከስኳር ጋር የተያያዘ በሽታ ተከትሎ የመጣ ራስን የመሳት ሁኔታ መሆኑን ቢረዱ አስቸኳይ እርዳታ ሊሰጡ የሚችሉ ሰዎች ምን አይነት ምልክቶችም ማየት አለባቸው። ምናልባትም ከመጥቀም ይልቅ የሚጎዳ ነገር እንዳያደርጉ ማወቅ ያለባቸውን አንድ ሁለት ቁልፍ ነጥቦች ቢያነሱልን። እዚህ በሰለጠኑ ሀገሮች ምንድን ነው የሚደረገው? እንደዚህ ስኳር በሽታ ያላቸው ሰዎች በተለይ ኢንሱሊን አይነት ህክምና የሚወስዱ እንደ ቀለበት ነገር ወይም ደግሞ የሚንጠለጠል ሐበል ያደርጋሉ እነሱ ላይ እኔ ኢንሱሊን የምወስድ በሽተኛ ነኝ የሚል እና አንድ ሰው ወድቆ ቢገኝ እነኚህ አደገኛ ህክምና የሚመጡ ሰዎች እሱን ነው የሚያዩት። ሌላውም ሰው አይቶ እሱን ያውቃል ማለት ነው። በሀገራችን ሁኔታ እንግዲህ አንድ ሰው በተለይ ወድቆ መናገር የማይችልበት ደረጃ ደርሶ ካጋጠመ ምን እንደሆነ ለማወቅ ሊያስቸግር ይችላል። ስኳር በሽታ መሆኑ ከታወቀ እናም የመናገር አይነት ሁኔታ ደረጃ ያለው ሰው ከሆነ ቶሎ ብሎ የስኳርነት ባህርይ ያለው ነገር መስጠት ነው፣ ቶሎ ገና የመፍዘዝ ምልክት ሲታይ። ሙሉ በሙሉ የሳተ ከሆነ ግን በአፉ የሆነ ምግብ መስጠት ጥሩ አይደለም፣ ወደ ሳምባው ሊሄድ ይችላል እና ሙሉ በሙሉ ራሱን የሳተ ሰው እዚህ ሀገር ያው የህክምና ሰዎች ከደረሱ አይቪ በምንለው በደም ስር አድርገው ነው የሚሰጡት። ግን በሙሉ ራሱን የሳተ ሰው በአፉ ስኳር ሊሆን ይችላል ብሎ ስኳር አፉ ላይ መወተፍ አንደኛ አይወርድም ወደ ታች፣ ሁለተኛ ወደ ሳንባ ሊሄድ ይችላል አስቸጋሪ ነው። ግን ትንሽ የመፍዘዝ አይነት ባህሪ ሆኖ ሙሉ በሙሉ ራሱን ያልሳተ ሰው ከሆነ ግን ቶሎ ብሎ ስኳርነት ያለውም የሚጠጣም ነገር ቢሰጥ አምስት አስር ደቂቃ ውስጥ ከችግሩ ሊወጣ ይችላል። ዶክተር ኤልያስ ሰኢድ ሲራጅ በዚህ በዩናይት ስቴትስ በፔንስልቬኒያ ክፍለ ግዛት የቴምፕል ዩኒቨርሲቲ የጤና ሳይንስ ተባባሪ ፕሮፌሰርና የስኳር በሽታ ሕክምና ክፍል ዲሬክተር ለሙያዊ ማብራሪያው ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለሁ ይህን እድል ስለሰጣኝ።